እጅግ አነስተኛ የሆነ የጤና ባለሙያና ከፍተኛ የህዝብ ቁጥር ባላት ኢትዮጵያ ውስጥ የጤና ስርዓቱ በተገቢው መንገድ አለመዘርጋቱና የመረጃዎች ማዕከላዊነት ማጣት የጊዜ የገንዘብ እንዲሁም የጤና ቀውስ እንዳስከተለ ባለሙያዎች ይናገራሉ በተለይም የህሙማን የጤና መረጃዎች መጥፋት ከሀኪም ሀኪም የተለያዩ የምርመራ ውጤቶችን መቀበል የተለመደ ነገር ነው የምህንድስናና የቴክኖሎጂ ባለሙያው ፓዚዮን ቸርነት ከሚኖርበት ዩናይትድ ስቴትስ ለእረፍት ወደ ኢትዮጵያ መጥቶ እናቱን ለማ

እና አንድ ስሞል ቲም ማቋቋምንና አጠናን። ኢንዱስትሪውን ምንድን ነው ቻሌንጁ? ይሄ የሁሉም ቻሌንጅ ነው፣ የኢትዮጵያ ብቻ ነው? የሰብሳራን አፍሪካ ቻሌንጅ ነው? የሆስፒታሎች የትኞቹ ነው? የግሉ ነው? የመንግስት ነው? የክሊኒኮ ችግር ነው? እና ይህን ከአጠናን በኋላ ነው ሞዴል መቅረጽ የጀመር ነው። እና ወይም ወደ ውጭ ተመልሼ ሴት ኬር እንዴት ነው ደሊቨር የሚደረገው? ሆስፒታል እንደምታውቂ ወጭ ዋለም ያክል ዶክተር ለአምስት ስድስት አመት አክሞኛል። በየአመቱ ለቼካፕ ሁሉ ፋይሌ እጁ ላይ ያለ ኢንፎርሜሽኖችን የተቀናጅተው ሲስተም ውስጥ አሉ ሳይብስ አንድ ነገር አስቀድሞ መድረስ ይቻላል፣ ቶሎ መዳን ይቻላል። እና ያንን አሰራር በቴክኖሎጂ አያይዘን ለምን አናመጣም የሚለውን ነገር አሰብንና የብዙዎችን ችግር መፍታት እንችላለን የሚለውን ራዕይ ይዘን ነው ሰንቀን የተነሳ ነው። አዚዮን ኦርቢቴልስ አሁን ላይ የሚታዩ የጤና መረጃ ክፍተቶችን በመሙላት እና የቴክኖሎጂ ስርአቱን የመዘርጋት ሂደቱን መጀመሩን እንዲህ ያስረዳል። ለምሳሌ አንድ ሰው ተነሱ ትኳን በሰሌዳ ላይ ሊገዳ ልበዝ እና ፕሮሰሱ ምንድን ነው? መጀመሪያ ይመዘገባል፣ ካርድ ይወጣለታል፣ ከዛ ፋይል ይከፈትለታል እና ታቅሞ ይሄዳል። ለአይን ሕክምና ሄደው እንበል ይህ ሰውዬ። ከዛ ደግሞ እግሩን ያመውና ሌላ ቦታ ሄዳል። አለርት ሄደን በች አሁን ባለው አሰራር ሁለቱም ጋር ሲሄድ እንደ አዲስ ታካሚ ነው የሚታከመው። ምናልባት አንዳንዱ ጋር ጥሩ ዶክመንት ማናጅመንት ሲስተም ካላቸው ፋይሉን አውጥተው ፈልገው በስሙ ከዚያ ዶክተሩ ያንን ባለፈው የነበረው ምርመራ ተመልክቶ፣ ውጤቱን ተመልክቶ ህክምናውን በዛ ላይ ተጨባጭ ዴታ ወይም ደግሞ ኢንፎርሜሽን ይዞ የመጠጠል ሰው እንደዚህ በጣም በጣም ትንሽ ነው። ሰው ምን ይሆናል፣ አንድ ሰው ለአንድ ህክምና ሄዳል፣ የሆነ መድኃኒት ይሰጠዋል። የሌላ ነገር ሄዳል ወይ የሚሰጠው መድኃኒት በፊት ከወሰደው ጋር የሚጣረስ ሊሆን ይችላል። እንግዲህ አንድ ሆስፒታል ላይ ሄዶ እንኳን በአግባቡ ትክክል ያለው ነገር ማግኘት ካልቻለ፣ ሁለት ሶስት አራት የተለያዩ ሆስፒታሎች ላይ የግብት መሄድ የሚኖርበት ውጤት ማመሳከርም እንኳን ቢፈልግና ሁለት ዶክተር ማየት ቢፈልግ አሁን ያለው ዶክመንት አያያዙም ደግሞ የኢንፎርሜሽን አጠቃቀም መርህ ጥሩ አይደለም። በዛ ምክንያት ሰዎች አገር ለቀው ይላሉ። ለህክምና ያላቸውን ሸጠው ወይ ታይላንድ ይሄዳሉ፣ ህንድ፣ ኬንያም፣ አሜሪካ ሁሉም ቦታ የሚችል ቦታ ለመሄድ ይሞክራሉ። እኛ ምንድን ነው የምናደርገው? በአንድ በኩል ሆስፒታሎችን፣ ፋርማሲዎችን፣ ክሊኒኮችን ማገዝ ነው። ሲስተም እንዘረግባለን። ሶፍትዌር ነው። ሶፍትዌሩ ፍለክስብል ነው። ኮምፒተርም ላይ በስልካቸውም ላይ አክሰስ ሊያደረጉት ይችላሉ። ግን ለዶክተሮቹ አዲስ ከማየት ይልቅ ፔሸንቱ የቤተሰቡን ታሪክ የህክምናውን ታሪክ ውስጥ የነበረውን መድኃኒት እነዚህ ሁሉ በተቀናጀ መልኩ ሳይንቲፊክ በሆነ መልኩ እጃቸው ላይ ካለ የባለፈው ክርትል ላይ ተመርኩዘው ወደፊት እንዲቀጥሉ ነው ያስችላቸው ሌላው መድኃኒት አሁን በጣም ችግር አለ እዚህ ሀገር አንዱ ጋር ጠፋ የተባለ መድኃኒት ሌላ ጋር ደግሞ ፋይ ሲያደረግ ነው ያለን ደግሞ ምንድነው አሰራሩን ብጥስጥስ ያለ ስለሆነ ነው ይህንንም ለመቅረፍ ነው አንዱ እንግዲህ ሆስፒታሉ ስንመለከት ነው ወደ ህመምተኛው ደግሞ ስንመለከት በህጉ መሰረት ህመምተኛ የራሱን ወይ ሜዲካል ሪከርድ መጠየቅ መብት አለው ህመምተኛዎች ላይ መገኘቱ ለራሱ ላለው የሕክምና ክትትል የተሻለን ሁኔታ እንዲፈጥሩ፣ ያስችለዋል እና በሁለቱም ሳይድ ነው በዚህ በኩል ልጆችን ማገዝ እንፈልጋለን፣ እያገዝን ነው። አሁን ወደ ሶስት መቶ ሀምሳ ሺህ በላይ ሜዲካል ሬኮርዶች የተለያዩ ፋሲሊቲዎች ጋር በእኛ ሲስተም ማኔጅ ይደረጋል። ኦርቢት ሄልስ ሐኪሞችንም ከህሙማን ጋር በርቀት የህክምና ዘዴ የሚገናኙበትንም ስርዓት እያመቻቸ ሲሆን በተጨማሪም በአሁን ሰዓትም በህክምና ቴክኖሎጂ ዘርፍ የሚሰሩ አስራ አምስት ተቋማትን የአራት ወር የቴክኖሎጂ ልምምድና ስልጠና መርሃ ግብር ከማስተር ካርድ ፋውንዴሽን ጋር በትብብር እያስኬደ ይገኛል። ፕሮግራሙ ምንድነው? ውስጥ ቅርጽ ያለው ጠና ያለው ስለ ቢዝነስ ሀሳብን እንዴት ነው ወደ ስራ የምንቀይረው እንዴት አድርገን ቲም መነሳት እንችላለን? ተግባራዊ ችግሮች መፍታት የሚችሉ ሰዎች ምን ይመስላሉ? ያንን እንግዲህ ቅርጽ ባለው ሁኔታ ሰዎችን አሰልጥነን ወደ ስራ አለም እንዲገቡ ለማድረግ ነው። እና በማስተርካርድ ፋውንዴሽን ጋር መተባበር የጀመርነው ኢኒሽቲቭ ነው። በዚህ አይነት ወደ አስራ አምስት የሚሆኑ ስታርታፖችን እናጎለብታለን ወይም ደግሞ እናለማለን። ቀጥታ ወደ ሁለት መቶ በላይ ስራዎች ይፈጥራል፣ ፕሮፌሽናል ስራዎች። የሚቀጥሉት አመታት በኋላ ግን ይህንን ቁጥር እየጨመረ ሌሎች ክፍለ ሀገራትም ለማስፋት ፕላን አለን። በጳዚዮን ቸርነትና ኢትዮጵያ ውስጥ ባገኘው የስራ አጋሩ ግሩም አሰፋ የተመሰረተው ኦርቢትልዝ እስካሁን ድረስ የሶስት መቶ ሺህ ህሙማን መረጃ ማዕከላዊ በሆነ የቴክኖሎጂ ስርዓት ውስጥ የመዘገበ ሲሆን ከሶስት ሚሊዮን በላይ የሚሆኑ የመድኃኒት ማዘጃዎች መመዝገባቸውንም ጳዚዮን ጨምሯል እንደነበረ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።